amma walitti deebinutti nagaatti bula. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በአንድ በኩል ድንቅነሽ በኢትዮጵያ ተገኘች። የሰውን የቀድሞ ሂደት እንዴት እንደመጣ ለማጥናት በጣም የረዳች ነች። በስፔስ በኩል ደግሞ ይሄ ሚሽን ደግሞ ሄዶ የሚያጠናቸው ትሮጃንዝ የሚባሉ የሰማይ አለት ነው ያላችሁት የእኛ ሶላር ሲስተም ፀሐይን ጨምሮ ምድራችንን፣ ፕላኔቶችን በሙሉ ገና ከመመስረታቸው በፊት የነበሩ ናቸው ተብሎ ነው የሚገመተው። ስለዚህ በአንድ በኩል የጠፈር ሉሲዎች ናቸው። ሉሲና ድንቅነሽ ሊገናኙ መሆናቸውን ባነሳንበት የቀደመው የራዲዮ መጽሔት እነኚህ የሰማዮቹ ናቸው። ከጉዳዩ አዋቂ ተመራማሪ ሳይንቲስት ጋር ልንመለስ አልገብተን ነበርና በዛሬው የራዲዮ መጽሔት ድንቃድንቅ ወጎች መስኮት ቀደም ብሎ የሰማችኋቸውን አንጋፋውን የናሳ ሳይንቲስት ዶክተር ብሩክ ላቀውን ይዘን ተመልሰናል። አብረውን ያመሻሉ።

ይላል። መጋቢት 24 2015 ዓ ም ጤና ስጥልን፣ እንደምንሰነበታችሁ። የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጂት ታየንን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን። ከምሽቱ አራት ሰዓት አብረናችሁ እንዘልቃለን። አዎ እሁድ ከሆነ ምሽቱ የራዲዮ መጽሔት ነው። ሰዓቱ አሁን የሰዓቱ የዓለም ዜና ይቀድማል፣ እንዳትሄዱ። ጤና ይስጥልን አድማጮች፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኬንያው ፕሬዝደንት ዊሊያም ሩቶ አስተዳደራቸው ጥልቅ አረንቋ ውስጥ የነበረውን የአገሪቱን ኢኮኖሚ ከተረከበበት ለማውጣት የቻለውን ሁሉ ጥረት እያደረገ ባለበት በዚህ ወቅት የኬንያ ገጽታ ባሉታዊ መልኩ ተበላሽተዋል ሲሉ ተናገሩ። የኬንያው ፕሬዝደንት ዊሊያም ሩቶ ይህን የተናገሩት በአገራቸው የተፈጠረውን የኑሮ ውድነትና የምርጫ መጭበርበርን አስመልክቶ በተቃዋሚው መሪ ሬላ ኦዲንጋ እንደ ኤሮፓ አቆጣጠር ከመጋቢት ሀያ ጀምሮ ከተጠራው ሰልፍ በኋላ ዛሬ ለመጀመሪያ ጊዜ ቀርበው በቴሌቪዥን ባደረጉት ንግግር ነው። ፕሬዚደንቱ ባለፈው ነሐሴ የተካሄደው ምርጫ ነጻና ፍትሐዊ ነበር ብለዋል። እስራኤል ዛሬ እሁድ ማለዳው ላይ በሶሪያ ሆምስ ግዛት በርካታ ስፍራዎች ላይ ባደረሰችው የአየር ድብደባ አምስት ወታደሮች መቁሰላቸውን የሶሪያ መንግስት ዜና ማሰራጫ ዘግበዋል። ካለፈው ጥርና የአውሮፓውያኑ አዲስ ዓመት ወዲህ እስራኤል ድብደባውን ስታካሂድ ለዘጠነኛ ጊዜ መሆኑን ጦርነቱን ከሚከታተሉ ተቃዋሚዎች ጋር ግንኙነት እንዳለው የተገለጸው በሶሪያ የሰብአዊ መብት ሁኔታዎች ተመልካች ቡድን አስታውቀዋል። ቡድኑ እስራኤል ወታደራዊ ይዞታዎችና የምርምር ማዕከላትን ጨምሮ ከኢራን ጋር ግንኙነት ያላቸው ሚሊሻዎች ሰዎችን ኢላማ ያደረገ ጥቃት ማድረጓን አመልክተዋል። እስራኤል በሆምስ ግዛትና አካባቢዎች ያሉ ይዞታዎችን ያጠቃች መሆኑን ያስታወቀው የሶሪያ ዜና አገልግሎት የሶሪያ መከላከያ አንዳንዶቹን ሚሳይሎች መጥቶ መጣሉን አስታውቀዋል። በእስራኤል በኩል ስለ ድብደባው ወዲያውኑ የተሰጠ ምላሽ አለመኖሩን አሶሲየትድ ፕሬስ ዘግበዋል። በሌላም በኩል የእስራኤል ጸጥታ ኃይሎች ትናንት ቅዳሜ ምሽት አንድ ላይ የነበሩ ሶስት እስራኤላውያን ወታደሮችን በመኪናው ገጭቷል የተባለ ተጠርጣሪ ፍልስጤማዊን ተኩሰው መግደላቸው ተነገረ። የእስራኤል መከላከያ ሶስቱም ወታደሮች ሕክምናቸውን የተከታተሉ መሆናቸውን ገልጾ አንደኛው ጽኑ ጉዳት የደረሰበት መሆኑን ትናንት ባወጣው መግለጫ አስታውቋል። እስራኤልና ፍልስጤማውያን በኃይል በተያያዘው ዌስት ባንክ የሚያደርጉት ግጭት ካለፈው ዓመት ወዲህ እየተባባሰ መምጣቱ ተመልክቷል። በዚሁ ግጭት በተፈጠረ የተኩስ ልውውጥ አሊያንስ 86 ፍልስጤማውያን በእስራኤል ወታደሮች መገደላቸውን አሶሲየትድ ፕሬስ ዘግበዋል። ፍልስጤማውያኑ በእስራኤላውያን ላይ ባደረሱት ጥቃት 15 ሰዎች መሞታቸውንም ዘገባው አመልክተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሩሲያ የተባበሩት መንግስታት የጸጥታው ምክር ቤት ፕሬዝደንትነትን መረከብ ዓለም አቀፉን ማህበረሰብ በጥፊ እንደ መምታት ነው ሲሉ የዩክሬን የውጭ ጉዳይ ሚኒስትር ዲሜትሮ ኩሌባ ተናገሩ። ኩሌባ ይህን የተናገሩት ሩሲያ በየወሩ የሚፈራረቀውን የተባበሩት መንግስታትን ከፍተኛ የደህንነት አካል ፕሬዝደንትነት ትናንት ቅዳሜ ከተረከበች በኋላ ባስተላለፉት የትዊት መልእክት ነው። ሞስኮ ይህን ኃላፊነትን ለመጨረሻ ጊዜ የተረከበችው ወታደሮቿ ዩክሬን ላይ ሙሉ ወረራ በሰነዘሩበት እንደ ኤሮፓ አቆጣጠር የካቲት 2022 እንደነበር ተመልክተዋል። ፕሬዚደንት ትራምፕን በወንጀል መከሰስ በመቃወም የተጠራው የተቃውሞ ሰልፍ ሰላማዊ ይሆናል ወይስ እንደ ኤሮፓ አቆጣጠር 2021 ጥር ስድስቱ በምክር ቤቱ ህንፃ እንደታየው ሁከትና ብጥብጥ የተሞላበት ይሆናል የሚለውን ለማየት አለም እየተጠባበቀ ነው ሲሉ የፖለቲካ ተንታኞች ለአሜሪካ ድምፅ ተናገሩ። ሌሎች አገሮች በአሜሪካ በፕሬዝደንት ትራምፕ እና በባይደን መካከል የስልጣን ሽግግርን አስመልክቶ የታየው የጥር ስድስቱ መንፈስ አብቅቷል ወይስ አሁንም አመፅና ሁከቱ ይቀጥላል የሚለውን እየተመለከቱ ይመስለኛል ሲሉ የተናገሩት በአሜሪካ የካቶሊክ ዩኒቨርሲቲ የታሪክ ፕሮፌሰር ማይክ ኪሜጅ ናቸው። የቀድሞ የዩናይትድ ስቴትስ ፕሬዝደንት ትራምፕ የወንጀል ክስ የሚመሰረትባቸው ከሆነ የደጋፊዎቻቸውን ትልቅ የተቃውሞ ሰልፍ እንደሚጠሩ አስጠንቅቀዋል። እንደ ጣሊያን ደቡብ ኮሪያና ፈረንሳይ የመሳሰሉ በርካታ የዲሞክራሲ አገሮች ፈጽመውታል ባሏቸው ወንጀሎች የተቀጡ የቀድሞ መሪዎቻቸውን ወደ እስር ቤት መላካቸውን ባለሙያዎቹ ተናግረዋል። በመጨረሻም ሶስት እንግሊዛውያን አፍጋኒስታን ውስጥ በታሊባን መታገታቸውን እንግሊዝ ውስጥ የሚገኝ መንግስታዊ ያልሆነው ድርጅት ዘ ፕሪሲዲየም ኔትወርክ ትናንት ቅዳሜ ባወጣው መግለጫ አስታወቀ። አፍጋኒስታን ውስጥ የታገቱት ሶስት ወንዶች እንዲለቀቁ ቤተሰቦቻቸውን በመርዳት በቆንስላዎች በኩል ግንኙነት እያደረገ መሆኑን የእንግሊዝ የውጭ ጉዳይ ሚኒስቴር አስታውቋል። ድርጅቱ ግን የታሰሩትን ዜጎች አስመልክቶ በሁለቱ አገር ባለስልጣናት በኩል ምንም ትርጉም ያለው ግንኙነት አለመደረጉን አመልክቷል። ባለፈው ዓመት ታሊባን አንድ የቴሌቪዥን ካሜራ ባለሙያውና አራት የእንግሊዝ ዜጎችን ስድስት ወራት ይዞ ካቆያቸው በኋላ መልቀቁን የኤኤፍፒ ዘገባ አስታውሰዋል። ታሊባን ሰዎቹን በስለላ የጠረጠራቸው መሆኑን ቢገልጽም፣ የእንግሊዝ መንግስት ግን ዜጎቹ አፍጋኒስታን ውስጥ የእንግሊዝ መንግስት በሚሰራው ስራ ምንም ድርሻ የሌላቸው፣ ወደ አፍጋኒስታን የሄዱትም የእንግሊዝ መንግስት ያወጣውን ማስጠንቀቂያ ችላ በማለት በራሳቸው ተነሳሽነት መሆኑን ገልጸዋል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚሁ አበቃ። ከቀሪዎቹ የእሁድ ዝግጅቶቻችን ጋር አብራችሁን ቆዩ። በድጋሚ ጤና ያስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። እሁድ መጋቢት 24 2015 ዓ ም የራዲዮ መጽሔት ዝግጅታችን አሁን ጀመረ። የፕሮግራሙ አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደነን። አሁን በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። ነበት በህይወት ዘመኑ በመቆም በመሄድ በዋተታው መሃል በህልሙ በእውኑ ሰርክ የሚያስቃስተው ደርሶ የሚያቃትተው ሀገር የማያየው ሐኪም የማይለየው እያንዳንዱ ሰው ዘር የግሉ የሆነ አንዳንድ ህመም ሳለው የኔውን ምንለየው። አትፍራ፣ ጊዜና ሁኔታ ከፈቀደ ስፍራ በሳት መጫወትን አንዳንዴም አትፍራ። ወይ እርግማን ሆኖ ትነድበታለ፣ አለያም ብርሃን ሆኖ ትነግዱበታለ። ቆንጅት አቤት ዘወትር እንዲህ ምጥን ነገር ግን ለዛ ያላቸው አጫጭር ግጥሞች ሲገጥሙት አጭር ግጥም ላፍ ምጥም የሚለውን የአድናቆት አነጋገር የሚያስታውስ አንድ ሰው ታውቂ ይሆን? ፍንጭ ልስጥ፣ የራዲዮ መጽሔት ሰው ነው። አወቅኩት፣ እንዴታ! የእርሱን ቋንቋ ልዋስና የቀድሞ የራዲዮ መጽሔት ያንተው አጣማጅ አዲሱ አበበ ነው አሉና ትክክል ነው። ቆንጆ አግኝተሽዋል። የሰጠሁት ግን ፍንጭሁን ወደ መልስ የቀረበ ነገር እርግጠኛ አይደለሁም። በደንብ አስታውሽ ነው እህህና አትፍራ በተሰኙትና የሳምንቱም ምርጥ ባደረግናቸው የኦሮምኛ ክፍል ባልደረባችን በፈቃዱ ወረዳ ሁለት አጫጭር ግጥሞች ዝግጅታችንን ጀምረናል። በፈቃዱን ለግሩም ግጥሞቹ እናመሰግናለን።

እሱ ሲመጣ በቃ ሙዚቃው ግቤ ውስጥ ገብቶ የእግዚአብሔር ነው፣ የእግዚአብሔር ስጦታ ነው እንጂ ይሄ እንትን አለች። እዛ ነው እንግዲህ ሙዚቃ የጀመርኩት። ባይል ነው ደግሞ አንድ ተማሪ ስትወጣ ባለፈው ሳምንት ከዚህ ዓለም በሞት የተለዩትን የእውቋን የፒያኖ ተጫዋችና የሙዚቃ ቀማሪ ማሆይ ጽጌ ማርያም ገብሩን ሶንግ ኦፍ ተ ሲ የባህሩ ዜማ የተሰኘው ሙዚቃቸውንና ከ16 ዓመታት በፊት ከአሜሪካ ድምፅ ጋር ቃለ ምልልስ ባደረጉበት ወቅት ከተናገሩት የተወሰደ ድምፃቸውን ነበር። ቀንጨብ አድርገን ያሰማ ናችሁ። ራዲዮ ሱሰኛ አድማጭነቴ ከልብ ከማይጠፉት መካከል በአሜሪካ ድምፅ ያቀረባችሁልን የሰማንያ ሁለት ዓመት ዕድሜ ባለጸጋዋን የማሆይ ጽጌ ማርያምን ልስልስ ባለው የሚጥም አንደበት ያደረጋችሁት ውይይት አንዱ ነው። የአሜሪካ ድምፅ የአማርኛው አገልግሎት የኢትዮጵያን ታሪክና ባህል ከሚያስተዋውቅበትና ኢትዮጵያውያን በዛሬው ውጥንቅጦች ብቻ መጠመድ ሳይሆን ትናንትን ወደ ኋላ መለስ ብለው ነገንም አሻግረው መመልከት እንዲለምዱ መንገድ የሚያሳይ በሆነው ፕሮግራሙ ከፍተኛ ነጥብ ካስመዘገበበት ፈርጥ ዝግጅቶቹ መሃል አንዱ የማሆይ ጽጌ ማርያምን ህይወትና ስራቸውን ያስተዋወቀበት መሆኑ እሙን ነው። ከሚጥመው አንደበታቸው በታቸው የሚፈልቀውን ደጋግሜ ሳዳምጥ ደግሞ በማሆይ ውስጥ የድንግሊቱን ኢትዮጵያን ስጋ ለባሽ ተምሳሌት አየው። እማሆይ በነዚያ ጥቂት ደቂቃዎች ውስጥ እውቀት፣ ርኅራሄ፣ ፍቅር፣ እውነተኝነትና ብልሃት፣ አንድነት ተጣምረው የተገመዱ ህብር መሆናቸውን ፍንትው አድርገው አሳዩን። እማ ሆይ የሕይወታቸውን ውጣውረድ ከልባቸው ገልጠውልናል። ከፈጣሪ ያገኙትን የጥበብ በረከት በሚገባ እንደ ተጠቀሙበትም ስለ ሕይወት ትርጉም ምርሃቸውን አሳይተውናል። ይህ በእኔም በብዙዎችም ኢትዮጵያውያን አእምሮ ለብዙ ዓመታት ታትሞ ይኖራል። ከማሆይ ድርሰቶች አንዱ የሆነውን ሆምለስ ዋንደረርን የማን ስራ እንደሆን ሳላውቅ ደጋግሜ እንደሰማሁት ስናገር በፍረት እንደ ጠዋቱ ነው። እናንተ እኔንም ሌሎችንም እማሆይን የመሰሉ ብርሃን ፈንጣቂዎችን እንድናይ ስላደረጋችሁ አመሰግናችኋለሁ። ይቀጥላሉ ጸሐፊው። እኛ ግን ለዛሬ ለቅምሻ ያህል ነውና ማንሳታችን እዚህ ላይ እንገታዋለን። አሉላ፣ ይህ ምስጋና አድናቆት ሙሉ በሙሉ ላንተ ነው እና እጅህን በደንብ ዘርግተህ ተቀበል። ቆንጅታ፣ አመሰግናለሁ። አንቺም አግዘሽኛል። ቃለ ምልልሱን ያስተዋወቅሽበትን ለዛ ጭምር ፕሮግራሙን የተከታተሉ አድማጮች ያስታውስ ይሆናል። ለሁሉም ምግ ስትልኝ እንዲሁ ትንሽ ቀን ጠብ አድርገህ ምስጋናውን ትሰጠኝ እንደሆነ ነው እንጂ ሙሉ በሙሉ ያንተ ድካም ውጤት ነው። እኔም ራሴ አመሰግንሃለሁኝ፣ አሉላ። ማሆይ ኢየሩሳሌም ውስጥ ይኖሩበት ከነበረው ገዳም ለመጀመሪያ ጊዜ ያደረጉትንና የነኚህ ድንቅ ሙዚቃዎች ፈጣሪ ማንነት አያሌ አድማጮች ለመጀመሪያ ጊዜ የተዋወቁበትን ቃለ ምልልስ አድምጠው በኢሜይል በስልክና በደብዳቤ ከደረሱን ቁጥራቸው እጅግ የበዛ የአድማጮቻችን አስተያየቶች አንዱ የሲያትሉ የፕሮግራማችን ተከታታይ አቶ ወንደሰን መዝለቂያ በረዥም ኢሜይል መልእክታቸው ካሰፈሩት የተወሰደውን ነበር፣ ቀደም አድርገን ያሰማናችሁ። እናም አድማጮች፣ በትናንትናው ምሽት ዝግጅታችን በርዕሱ ላይ ሰፋ ያለ ዝግጅት በመቅረቡ የፕሮግራም ተደራራቢነትን ለማስቀረት በጉዳዩ ዙሪያ ከእውቁ የፒያኖ ተጫዋችና የሙዚቃ አቀናባሪ ግርማ ይፍራሸዋና እንዲሁም ከቅድሙ ኢሜይል ጸሐፊ፣ ፑር ፋርመር በተሰኘው ጦማራቸው ለረጅም አመታት ባሰፈሯቸው ጽሁፎችም ይታወቃሉ ከአመታት በኋላ ያደረግነውን ይህን ቆይታ በቀጣይ ፕሮግራማችን እናቀርባለን። ባይሆን ታዲያ ያንኑ ያህል እጅግ በገነነ ስሜት አድማጮች የተከታተሉትና በተቀራረበ ጊዜም ውስጥ እማሆይ ጽጌ ማርያም ገብሩ የልጅነት ጓደኛቸው ከነበሩት ከወይዘሮ ማርታ ነሲቡ ጋር እርሳቸውም እውቅ የሥነ ጥበብ ሰው ሰዓሊ የነበሩ ናቸው። ዛሬ በሕይወት የሉም። ከአርባ ዓመታት በኋላ ለመጀመሪያ ጊዜ ድንገት አየር ላይ ያገናኝት ናቸው። ባደረጉት ውይይት ስለ ስራ፣ ለወጣቶች ምሳሌ ስለመሆንና ስለ ኪነ ጥበብ ከተናገሩት ቶሎ ቶሎ መስራት ነው የሚያስፈልገው ቻም ብሏል። መቃብር ውስጥ እሱ ስራ የለም ብሎ ሳሉ መስራት ነው። ስለዚህ ቶሎ ቶሎ መስራት አለብን።

ማሆይ የ84 ዓመት ወይዘሮ ማርታ ነሲቡ ደግሞ የ76 ዓመት ዕድሜ ባለጸጋ ነበሩ። አሁን የራዲዮ መጽሔት ድንቃድንቅ ወጎች የሚሰሙበት ነው ሰዓቱ። በሰማዮቹ ሉሲና ድንቅነሽ ጉዳይ ቀጠሮ ለተሰጠበት ወቅት የጉዳዩ አዋቂ ጠንሳሽን በላቸው ከጠፈር ምርምር ሳይንስ አዋቂው እንግዳችን ጋር በቃላችን መሠረት ተመልሰናል። የናሳው ከፍተኛ ሳይንቲስት እስከ ቅርብ ጊዜም ድረስ ለረጅም አመታት የጋዳርድ የጠፈር በረራ ማዕከል ተባባሪ ዲሬክተር ሆነው ያገለገሉ ናቸው ዶክተር ብሩክ ላቀው። ወደ ቆይታችን እናምራ። ዶክተር ብሩክ በቅድሚያ ለጊዜው አመሰግናለሁ። ለየት ያለ ርዕስ ነው ዛሬ እርስዎን እንድናገኝ አደረገን። አዝናኝም ቁም ነገር አዘልም የሆነ ድንቅነሽ እና ሉሲ ሊገናኙ ነው መባሉ መነሻ ያደረገ ዝግጅት ነበረ። ባለፈው ፕሮግራማችን በራዲዮ መጽሔት በአጭሩ ያሰማ ነውና እርሶን ለማምጣት ቃል ገብተን የተለየ ነው። የምድሮቹን ነው ሁላችን የምናውቀው አሁን ግን የምናወራው የሰማዮቹን ድንቅነሽና ሉሲ ነው። ታሪካዊ አመጣጡን ይሄ ሀሳብ እንዴት ተጠነሰሰ የእርሶ እጅም ያለበት የሚመስለውን ጨምሮ እንጫዋወጣለን። ለሰዓት ተከታታይ አድማጭ ተመልካቾቻችን ግን ድንቅነሽ የተባለችው አስትሮይድ የሰማይ አለት ብለናታል። እንደው ቀለል ባለ ቋንቋ በንጽጽር ከሌሎቹ አነስተኛ መሆኗ ነግሯል። ሉሲ የተባለች መንኩራኩር ለጥናት የምትላ እሷን ትመለከታለች። እና እስኪ እንደው መሰረታዊውን ነገር ያስጨብጡን፣ ማን ናቸው ድንቅነሽና ሉሲ? ለናሳ ወይም እንግዲህ ሚሽኑ የናሳ ሚሽን ነው። የተተኮሰው ኦክቶበር 2021 ነው። ድንቅነሽን የአጥንት ምስሏ ነው እንደውም የሚሽኑ ሎጎ። የተገናኙበት ምክንያት ምንድን ነው? በአንድ በኩል ድንቅነሽ በኢትዮጵያ ተገኘች። ዋናው ትልቁ ነገር እንደ ዝንጀሮ በአራት እግር ሳይሆን ቆማ ስለምትሄድ ነው የሰው መጀመሪያ ነች የተባለችው፣ እና በጣም በጣም የሰውን የቀድሞ ሂደት እንዴት እንደመጣ ለማጥናት በጣም የረዳች ነች። በስፔስ በኩል ደግሞ ይሄ ሚሽን ደግሞ ሄዶ የሚያጠናቸው ትሮጃንዝ የሚባሉ የሰማይ አለት ነው ያላችሁት አስትሮይዶች ናቸው፣ ትሮጃንዝ ይባላሉ እና ከጁፒተር ጋር ሆነው በጁፒተር እና በፀሐይ ግራቪቲ ላግራንጃን ፖይንት የሚባለው አሉ። ግራቪቲዎቹ ካንስላት የሚያደርጉበት እዛ ውስጥ ታስረው ያሉ ናቸው እነዚህ ትሮጀንስ። እና አንደኛ በጣም ጠየም ጥቁር ናቸው። ብዙ ፀሐይ ብርሃንም ከነሱ ተፈንጥቆ አይወጣም። የፀሐይ ብርሃንም ተመልሶ ሪፍሌክት አድርጉም በብዛት እና ደግሞ በተለይ የእኛ ሶላር ሲስተም ፀሐይን ጨምሮ ምድራችንን ፕላኔቶችን በሙሉ ገና ከመመስረታቸው በፊት የነበሩ ናቸው ተብሎ ነው የሚገመተው። ስለዚህ በአንድ በኩል የጠፈር ሉሲዎች ናቸው ማለት ነው። ይሄ ነው እንግዲህ ያገናኛቸው ማለት ነው። በዚህን ብንመለከተው ድንቅነሽ የቅድመ ታሪክ ጥናት ላይ ንብራት አንድምታ ከዚያ ጥንታዊ ዘመን ሶስት ነጥብ ሁለት ሚሊዮን አመታት ነው የሚገመተው፣ ከዚያ ታሪክ ጋር የተያያዘ እናም ስለ ሰው ልጅ አመጣት ያዋጣችውን በድንቅነች ስም የተሰየመችው አስትሮይድ በሶላር ሲስተም ውስጥ ያለውን ጥንታዊ ታሪክ ለማወቅ ትረዳለች ነው የተባለው። ዶክተር ብሩክ እንደው ለአድማጮች ቀረብ ለማድረግ የናሳ ከፍተኛ ሳይንቲስት ነዎት። ድንቅነች ምናልባት ከማንም በተሻለ ከሙያ አጋሮቿ ለቶ ትቀርባለች። እጆ እንዳለበትም መጠነኛ መረጃ አለኝ። ስሙ እንዴት መጣ? ቅድም የገለጹልን ንጽጽር ቅርበቱን ያሳየው ሀሳብ ኬት ተጠነሰሰ? እንዴት ጀመረ? እንግዲህ ሀሳቡ የጀመረው እንግዲህ ከዚህ በ2019 በአውሮፓውያን አቆጣጠር ገና ሉሲ መንኮራኩርም አልተተኮሰችም። በዛን ጊዜ ኮቪድም አልጀመረም። አንድ አራት ወር በፊት ይሆናል እና በዛን ጊዜ የዛን የሳይንስ ቲም በማነጋግርበት ጊዜ ባይሆን ይሄንን ይሄንን መንኮራኩር ሉሲ ካላችሁ ለኢትዮጵያ ደግሞ ምንድን ነው የምታበረክቱት? ምክንያቱም የእሷን ስም ይዛ ነው የምትሄደው ስፔስ ክራፍቷ በሚል ተነጋገርን። እና ከዛ በኋላ የኢትዮጵያ አምባሳደር ፍጹም አረጋ ጋበዝ ናቸው፣ ሉሲን ቲም እንዲያገ እንዲያነጋግሩ ማለት ነው። እና የሉሲ የሳይንስ ቲም መሪዎች ካሉበት ከሌላ ስቴቶች በሙሉ መጥተው እዚህ ጎዳርድ አምባሳደር ፍጹም አረጋ ለብቻቸው የሚመጡ መስሎን ነበር። አስራ ዘጠኝ ሰው ይዞ ጠቅላላ ኤምባሲው ነው የመጣ ማለት ይቻላል። እድል ተገኘ፣ እድል ተገኘ መጡ። እንደው ለአድማጮች ለፈገግታ ያክል አንዳንድ ኢንሲደንቶች ነበሩ። ይዘው የመጡት ካሜራማን ነበረ እና አንዳንድ ቦታዎች ሴንሲቲቭ ናቸው፣ ማንሳት አይቻልም፣ ካሜራ ፊልም ማንሳት አይቻልም። እና ሰውየው እየዞረ በየቦታው ያነሳል እና ፖሊሶች ይዘው አምጥተው አስቀምጠው ከአሁን ወዲያ ምንም ነገር ማንሳት አትችልም ተብሎ ትንሽ ግርግር ነበረ። ያው ነገሩ እና የሳይንስ ቲሙም የፕሮጀክት ኢንጂነሮችም ሁሉም አቀረቡ። እኔም አቀረብኩኝ። ድርጅታችን ምን እንደሚሰራ ይሄ ሚሽን ምን እንደሆነ ተልኮም እንደሆነ እንደዚህ እንደዚህ ተነጋገርን እና ቢሆን ቢሆን ትንሽ ፍላጫ የሉሲ አጥንት ፍንጣሪ ከስፔስ ክራፍቱ ጋር ይዞ ቢሄድ የሚል ሀሳብ ነበረ። ነገር ግን እሱ አልተሳካም። የፖለቲካ ጉዳዩ ብዙ ነገሮች ተገቡበትና ቀረ እንጂ ቢሆን ጥሩ ነበር። በእኔ ግምት አልሆነም እና ከዛ ይሄ አይዲያ መጣ። የሆን አንድ ነገር በሷ ስም መሰየም አለበት በሚል በዛ ተለያየን። ከዛ ኮቪድ መጣ፣ ነገሮች ሁሉ ተቋረጡ። የመንኮራኩሩ ስሪት መገጣጠሙ ቀጠለ፣ ፕሮጀክቱ እና ኦክቶበር ቅድም እንዳልኩት በ2021 ተተኩሳ ሄደች። እና በምትሄድበት ጊዜ ይሄ መንኮራኩር የተለየ የሆነ አስተሪሎጅ እነዚህ ፍላጅ ድንጋዮች ትልቅ አይደሉም። አሁን አንድች እንዳያት ዘጠኝ መቶ ሜትር ምናምን ብትሆን ነው በግምት ምክንያቱም በደንብ ታይታ ስለማታውቅ እና እነሱን ሄዶ አንድ መንኮራኩር በሚጠጋበት ጊዜ ርቀቱ ከዚህ ከድንጋይ ምን ያህል እንደሆነ ለመገመት ብዙ ጊዜ ችግር አለ፣ ላለመጋጨትም ምክንያቱም በጣም በትልቅ ፍጥነት ነው የሁሉ ነገር እና አስትሮይዱን ትራክ የሚያደርገው የሚከታተልበት አዲስ ኢንስትሩመንት ተገጥሞላትም የሄደችው ሉሲ መንኮራኩር እና ያ ነገር ገና ትሮጃኖቹ ከማርስ ባሻገር ጁፒተር ጋር ከመድረሷ በፊት መሀል ላይ አስትሮይድ ቤልት የሚባል አለ በብዙ መቶ ሺህ ሲሆን ሚሊየን ፍላጅ ድንጋዮች ያለበት እንደ ቀለበት ነው ኢነር ሶላር እነ ማርስ እኛን እና ቪነስን ምናምን ከቦ የያዘ እንደ መቀነት ነው ልበል መአት ድንጋዮች አሉ እና ይህንን መንኮራኩሯን ወደ ትሮጃን በምትሄድበት መንገድ በቅርብ ልታገኘው የምትችለው አስትሮይድ ማን ነው ይህንን የተገጠመላትን የትራክ ማድረጊያውን መሳሪያ ለመሞከብ የትኛው ነው ሲባል እቺ አስትሮይድ ትገኛለች መንገዱ ላይ እና እሷ ተመረጠች። ከዛ ኮንታክት አደረጉኝ እና እችን አግኝተናል ምን ይመስላል አሉኝ። አዎ ችማ በቃ ድንቅነሽ ብትባል ቆንጆ ነው ትልቅ እንድነ የተገኘው እና እንግዲህ ስያሜው ላይ ከእኔ ጋር ኮንሰልት አደረጉ። መጨረሻ ተስማማን እና ወርዲንጉን ከዛ ያው ለኢንተርናሽናሉ ድርጅት ተላከ እና ስሟ ዝም ብሎ 99 ቪ 57 ምናምን ወይም ደግሞ ያ ቁጥር ከመሆን ይልቅ ድንቅነሽ ተባለች ማለት ነው። በዚህ በኩል ለኢትዮጵያን ትልቅ ኩራት የሚሰጥ ነገር ይመስለኛል። የእርሶ መኖር እና የታሪኩን ቅርርብ በተለይም ደግሞ መንኮራኩሯ ሉሲ መባሏን መነሻ አድርገው ሀሳቡን ያመጡትን ያህል ከዚህ ቀደም በተመሳሳይ መልኩ የተሰራ ነገር አለ ለማዛመድ የሚቻል ወይስ ይሄ መጀመሪያው መሆኑ ነው? በአጋጣሚ እኔ እስከማውቀው ይሄ መጀመሪያ በሉሲ በሉሲ ስም የተሰየመ መንኮራኩርና ሚሽል አላስታውስም ውስጥ አሰራር ብዙ ስለማውቀው እንደዚህ አለ ሰየመ የለም። ሁለተኛ ደግሞ ቺን አስሮይድ በድንቅ ነሽ ስም መሰየማ በጣም ደስ የሚል ነገር እና በሚገናኙበት ጊዜ ኖቬምበር ዋን ለአሁኑ አመት የፈረንጆቹ ድንቅነሽ እና የእኛ ድንቅነሽ ባንድ ላይ ተገናኙ። በጣም የሚያስገርምም ከግምትም ውጭ ይሆናል ተብሎ የማይታሰብ አይነት ግጥምጥሞች ነው። ዶክተር ብሎክ ስለ ስያሜው እና ከዚያ ጋር ስለተዛመዱት ነገሮች እንዳነሳ ነው። በሳይንሱም እንደ መጠነኛ ሐሳብ እንድናገኝ እንድንረዳ መንኩራኩሯ አልፋ የምትሄደው ቀደም ብለው እንደገለጹት ወደ ጁፒተር ድረስ የሚዘልቅ ጥናት ነው። ዓላማ ያደረገችው ምንድን ነው? የሚጠበቀው ከመንኩራኩሯ ጥናት ቀምት ሀያ አራት በኢትዮጵያ አቆጣጠር ድንቅነሽንም ካለፈች በኋላ በሚቀጥለው ዓመት ምን ያህል ጊዜ ትቆያለች? ምን ይመስላል ሂደቱ? እንግዲህ ጠቅላላ አስራ ሁለት አመት ይመስለኛል ሚሽኑ ባነሳሳት ግን መንኮራኩሯ እንደገና በመሬት የምታርፍበት ጊዜ አለ። ፍጥነቷን ለመጨመር እንግዲህ ተመልሰ ወደ መሬት አትመጣም። መሬት ራሷ ስትዞር ይገናኛሉ የሆነ መንገድ ላይ ፍጥነት እንድትጨምር ነው። እና ዋናው ነገር ቅድም እንዳልኩት እነዚህ ትሮጃን የሚባሉ የሰማይ አለቶች ግን እነዚህ ትሮጃንስ የተባሉት በጣም ልዩ ናቸው። እንደ ሌሎቹ አስትሮይዶች አለ ቅድም ያልኩት መቀነቱ የሰሩት አስትሮይዶቹ ለምሳሌ ትልልቅ ፕላኔቶች ተጋጭተው ፍርክስ ካሹ ሊሆን ይችላል። አንዳንዶቹ ደግሞ እንደገና ፕላኔቴሲማልስ ይባላሉ። በእንጭጩ ያሉ ገና በደንብ ያላደጉ ፕላኔቶችን ሊሆን ይችላሉ። ድንጋይ ምናምን እነዛ ግን ምንም ነገር ሳይነካቸው ድሮ ድሮ እነ ጁፒተርም እኛም እነ ማርስም ገና ሳይፈጠሩ በፊት የነበሩ ናቸው እና እነዛ ውስጥ የሚፈለገው ነገር ምንድን ነው? አንደኛ ውሃ መኖሩ። ሶላር ሲስተሙ የእኛ ፀሐይና መሬት ሳይፈጠሩ በፊት ውሃ ነበር ወይ? ትልቅ ነገር ነው። ሌሎችም ፀሐይ እና ፕላኔቶች ያሏቸው ሶላር ሲስተምስ እዛም ውሃ አለ ማለት ነው። አንደኛ እሱ ሌላ ደግሞ ኤሌመንቶቹ እነዚህ ካርበን፣ ኦክሲጅን፣ ናይትሮጅን እነዚህ እነዚህ ለህይወት አስፈላጊ የሆኑት ነገሮች እነሱ ላይ አሉ ወይስ ከዛ በኋላ ፀሐይ ውስጥ ፎርም ያደርጋሉ እነዚህ ኤሌመንትስ፣ ሀይለኛ ፕሬሽር እና ቴምፕሬቸር እና እነዚህ በፊትም ነበር ወይ ከየት ነው የመጡት እነዚህ መነሻችንን ሉሲ አፋር ክልሉ ስትገኝ ለዓለም ትልቅ ኮንትሪቢሽን እንደሆነችው አሁን ደግሞ እነዚህ ትሮጃንስ ስለ ሶላር ሲስተም የእኛ ፀሐይና ፀሐይ ጨረቃና የሁሉ ከመፈጠሩ በፊት ምን ነበር የሚለውን ለመረዳት ይረዳል ተብሎ የተቀመጠው ስለዚህ ነው። ይሄ ሚሽን ወደ አምስት መቶ ሚሊዮን ዶላር በላይ ያወጣ ነው እንግዲህ እገምታለሁ። እና ትልቅ ትልቅ ተልኮ ያለው ሚሽን ነው። ዶክተር ብሮክ ቅድም ባነሷቸው የውሃ መኖር እና የገለሷቸው ኤለመንቶች መኖር በተዘዋዋሪ ህይወት መኖሩን ከዛ በፊት ነበረው ህይወት ማኖር ማቆየት ይችላል የሚለውን የሚጠቁም ይመስላል። የህይወት መኖርን እና ከዚህ በፊትም ነበረው ሊያኖር የሚችል ሁኔታ አለው የሚለውን ማወቅ የሰው ልጅ ያልተቋረጠ ጉጉት ይመስላል። ከአለማችን ውጭ ሌላ ፍጡር መኖር አለመኖርን ለማየት የሚደረገው ልክ ነው፣ ልክ ነው። በጠቅላላው እንግዲህ በቢግ ባንግ መጣን ወይም እግዚአብሔር ፈጠረን፣ ዋናው ግን አንጎላችን እንደ ሰው ሁልጊዜ ጥያቄ ያቀርባል። ከየት ነው የመጣሁት? ይላል ብዙ ነገሮች ያመጣል። እና ይሄ ነው አንዱ የሰው ልጅ ፍላጎት። እንዴት ነው የመጣ ነው? ምን ተምን ተገናኝቶ ነው እኛን እንደዚህ እንድንንቀሳቀስ ያደረገን? መውደድ፣ መናደድ፣ መጣላት፣ ማፍቀር፣ እነዚህ ሁሉ ልዩ የሆኑ ነገሮች ናቸው። እንዲሁ ድንጋይ ላይ የሚገኙ ነገሮች አይደሉም። ዓለም እና እነዚህ ሁሉ በምን ሁኔታ ነው እዚህ የተገኘ ነው የሚለው የማያቋርጥ የሰው ልጅ ፍላጎት ነው እና ያንን ለማሟላት ነው። ይህም ሆኖ ግን ደግሞ እንደዚህ አይነት በጣም የተወሳሰበ የስፔስ ኤክስፕሎሬሽን ሲደረግ አብዛኛው ገንዘብ ዝም ብሎ ጠፈር ላይ የሚበተን አይደለም። ብዙ ኢንጂነሮች ይሰለጠናሉ፣ ብዙ ተማሪዎች ይማራሉ። ብዙ ብዙ ብዙ ለሂውማን ካይንድ ጠቃሚ የሆኑ ነገሮችን ማብረው ይሰራል ማለት ነው። የኮረኮረኝን ጥያቄ ላንሳለሁ። ቅድም ፕላኔቶቹን ያድጋሉ በሚል ገልጸዋቸዋል። የተወሰነ የብቃት ደረጃ ወይም ምልአት የሚባለው ሜቹሪቲ የሚለውን ለመግለጽ ነው የሚደርሱ ይመስላል። ማለት በእንቅስቃሴ ውስጥ እንደመሆኑ መጋጨትን፣ መሰባበርን፣ ሌሎች ለውጦችን ልንረዳ እንችላለን። በጊዜ ውስጥ ግን እነሱ የሚያድጉ ከአንድ መጠን ወደ ሌላ መጠን፣ ከአንድ ሁኔታ ወደ ሌላ የሚደርሱበትን ህይወት እንዳለው ነገር ያስመስላቸዋል እና ምን ማለት ነው። እስካሁን ያለው ግንዛቤ በተለይ አሁን ኦሳይረስ ሬክስ የሚባል ሚሽን አለ። ሄዶ አንዷን አስትሮይድ በጣም ተጠግቶ ከእሷ ላይ ድንጋይና ሳምፕል ይዞ የመጣ ነው። በአሁኑ ዓመት ሴፕቴምበር ላይ ነው የሚደርሰው ተመልሶ ወደ መሬት ማለት ነው። እና ጠጋ ብሎ ስትታይ እቺ አስትሮይድ ብዙ የድንጋይ ጥርቃሞ ነው። እነዚህ እንግዲህ መጀመሪያ አነስተኛ የነበሩ ነገሮች ናቸው። እያደጉ እያደጉ አንዱ አንዱን እየዋጠ እንደገና ደግሞ እየተጋጩ ተለቅ እያለ ግራቪቲያቸው እየጨመረ እየጨመረ ሲሄድ ሞሬን ሞር ይስባሉ። ከዛ ደግሞ አንዳንዴ ትልቅም ሆነው ይጋጫሉ። ሲጋጩ ፍርከሽካሽ ይሆናል። እንግዲህ ታይ እንግዲህ መጀመሪያ አሁን ያለን ሶላር ሲስተም እንደዚህ ክሊን አልነበረም እንደዚህ ንጹህ አልነበረም ብዙ የሚተራመስ የሚጋጭ ነገር ነበር እና እንደ ማንኛውም ነገር መጀመሪያ አላቸው መጨረሻ ይኖራቸው እንኳን ፕላኔቶቹ ፀሐይም ራሱ ያው እንደሚባለው ወደ አራት ቢሊዮን አመት ነው እድሜው ከሚቀጥሉት ሶስት አራት ቢሊዮን አመት በኋላ ራሱ ይሞታል ቶሎ ብላችሁ ወደ ሌላ ሶላር ሲስተም ሄዱ ማለት ሳይሆን ሁሉ ነገር እንደ ሰው ህይወት አለው ይጀምራል ያልቃል መመለስን አላውቅም በልኛለን። ከባድም ውስብስብም የሆ መሆኑን ያህል አንዳች ፍንጣቂ እንድንረዳ ያህል ነው። ይሄ ምናልባትም ወደ ትልቁ ጥያቄ ይወስዳል፣ ለውይይታችንም መቋጫ እናደርገዋለን። እንዲህ የሰው ልጅ ጥናት በጎለበተና ብዙ ነገር ማወቅ በቻለ ቁጥር ስለማይታወቁት ብዙ እያወቅን ነው። ይህን የሚመስለው ቀደም ሲል የተነደፉ ቴዎሪዎች ወይም ንድፎች ዛሬ አንዳንዶቹ ከመሰረቱ የሚለወጡ የሚመስሉ በተለያዩ የሳይንስ ዘርፎች እናያለን። እዚህ ሁሉ መሃል ግን ፍጹም የሆነ ሁሉ ነገር በራሱ መንገድ የሚሄድበት የሚያስደምም አይነት ነገር አለ። የፈጣሪን መኖር ማመን አለማመን ከሃይማኖት ውጭና ከሃይማኖት ውስጥ ያለውን እንደው ለጊዜው ብናቆየው፣ እነኚህ ሁሉ ዩኒቨርሲቲዎች አሁን እየታወቀውን እንኳ ላይ ብንቆይ በራሳቸው ፍጹም በሆነ መንገድ የሚንቀሳቀሱ የራሳቸው ርቀት የራሳቸው አካሄድ የሰው ልጅ ለመረዳት ብቻ ነው እየሞከረ ያለው የእነሱን አቅጣጫ ለመቀየር የሚደረገው ጥረት በጣም ውሱን ይመስለኛል እንደው አለት ወደዚህ የሚመጣ ከሆነ ከሚደረገው ጥረት ባሻገር እድሜውን በዚህ የሳይንስ ዘርፍ ውስጥ እንዳሳለፈ ትንሾቹንም ትልልቆቹንም የሚመጣውንም እንደሚከታተል ሳይንቲስት ምን ይታየታል ምንድን ነው የሚሉ መቼም እርግጥ ብዙ የመለስ ናቸው ጥያቄዎች ቢኖሩ አንድ ጥያቄ ሲመለስ ሁለት ሶስት ጥያቄ ይወዳል የማያቋርጥ ነገር ነው በእውነቱ ከሆነ እና ሌላ ግን ይ በፐርሰናል በግሌ የተገነዘብኩት ነገር ሌላ ጋላክሲ እና ሌላ ሶላር ሲስተም ይቅርና የእኛ ሶላር ሲስተም እንኳን የእኛ እንኳን ይቅርብ ቦታዎች ለእኛ በጣም ከባድ ናቸው፣ ሄዶ ለመኖር እኳን ጨረቃ ራሷ በጣም ራሷን የቻለች ነች። ኦክሲጅን የለም፣ አየር የላትም። አሁን እንግዲህ በ2025 ውስጥ አስትሮኖቶች ሊያርፉ ነው እንደገና ተመልሰው፣ በተለይ ሴት አስትሮኖቶች ናቸው የሚባለው መጀመሪያ ሀገራቸው የሚረግጠው እና እዛ ለመኖር እንኳን በጣም ችግር ነው። ይሄ ያለን አትሞስፌር የምንተነፍሰው አየር እኛ እንደ ጋቢ ሆኖ የሚያሞቀን ከፀሐይ የሚመጣ መጥፎ ጨረርን የሚያቆምልን፣ ስንት ነገር የሚያደርግልን እና ከዚህ ሌላ ደግሞ ወደ ማርስ ብንሄድ እንደዚሁ ከባድ ነው በጣም። ስለዚህ በቅርብ ጊዜችን ፕላኔታችንን ለቀን የምንሄድ አይደለም እና እችን ያለንባትን ምድራችንን ማንከባከብ ያስፈልገናል። አሁን የአየሩ ብክለት በጣም በጣም ትልቅ ትልቅ ትልቅ ቻለንጅ ነው። ረጋ ብለን ጦርነትና ማውደም ብቻ ሳይሆን ወደ ጥሩ ነገር በጎ ነገር ለልጆቻችን ለሚቀጥሉ ትውልድ እንድናተርፍ ነው እንግዲህ የሚታየን። ሳይንሱ ይቀጥላል የማይቋረጥ ነው፣ ግን ደግሞ ውስንነታችንንም መረዳት አለብን። ግልታል መረዳት አለብን። ዶክተር ብሩክ የሳይንሱን ግኝቶች አጓጊነት የሚማርኩትንም ፎቶግራፎች እያየን ነው ቅርብ ጊዜ ብሮ ከሚታየው በበለጠ የእሱን ያህል ግን እርሱ እንደ አንድ ኢትዮጵያዊ ከተወለዱ ካደጉበት ቦታ ተነስተው የሳይንስ ጥናቱን እንዴት በጉጉት ጀመሩት፣ እርሱም በምን አይነት መንገዶች ያለፉ የሰሯቸውን ስራዎችና ለሌሎችም ሳይንቲስቶች ምሳሌ የሆኑበትን ጨምሮ መለስ ብለን እንድናይ የሚጋብዝ እድል የተፈጠረ ይመስለኛል። በቅርቡ ለሽልማት ከሚበቁት የኢትዮጵያውያን የሽልማት ድርጅት በዚህ በዩናይትድ ስቴትስ ያለውም አንዱ ተሸላሚ ኖት። ከሃያ አምስት አመት በላይ ከአሜሪካ ድምጽ ጋር እንደቆየ ባለሙያ እና ተንታኝ ህይወቱን መልከት እንድናደረግ የሚጋብዘው እድል በቅርቡ የሚሳካ ይመስለኛል። ለጊዜው ለዛሬው አመሰግናለሁ። እኔም አመሰግናለሁ። በነገራችን ና ሌላም ደግሞ ብዙ ኢትዮጵያውያን ሳይንቲስቶች ተፈጥሮ አላውን እንደ ድሮ አደለም እና ደስ የሚል ጊዜ ነው። ከዚህ አንጻር እርግጥ ደስ የሚል የሚያበረታታ ጊዜ ነው። በአንዳንዶቹ ጥረቶች እንደቀደመ ባለሙያ እንደ መንገድ አሳይ የእርስ እጅ የደረሰበትን መለስ ብለን እንመረምራለን። ምክንያት የሆኑበትንም የትምህርት እድል የሚያስገኝ ጥሮንም ጊዜ ሲደርስ እንመለከታለን። ለአሁኑ ለሁሉም እግዜር ይስጥልኝ። በመግቢያችን ያስተዋወቅነው ቅንብር ነው። ተከታዩ ደንበኛና መስተንግዶ ተግባቦት፣ ንግድና የምርት ወይም የሸቀጥም ሆነ የአገልግሎት ግብይትን ለማቀላጠፍና ብሎም የሕይወትን ፋይዳ ከፍ ለማድረግ ያለው ሚና ሌላው ትኩረት የምናደርግበት ርዕሰ ጉዳይ ነው። ጎልደን ኪስ በግርድፉ ወደ አማርኛ ሲመለስ ደግሞ ወርቃማዎቹ ቁልፎች የመጽሐፉ ርዕስ ነው። የምሽቱ የመጽሐፍት ዓለም እንግዳችን ቀደም ብለን ስማቸውንና ድምፃቸውን ያሰማ ነው ደራሲው አቶ ቴዎድሮስ ቀለም ወርቅ ከስቱዲያችን ተገኝተዋል። አቶ ቴዎድሮስ በቅድሚያ እንኳን ደህና መጡ። አለና ጥራት ያለው አገልግሎትን የተመለከተ በደንበኞች አገልግሎት እና ሰዎች በሚሰማቸው ስሜት መካከል ያለውንም ልዩነት እንመለከታለን። መግባባትን የሚመለከቱ ጉዳዮች ላይ በስራ አለም ትኩረት አድርገው እንደሚሰሩ ተረድቻለሁ። እስኪ ስለ መጽሐፉ ጠቅላላ ነገር ከመነጋገር ብንጀምር፣ ምንድነው ትኩረት ማድረግ የፈለጉት በዚህ መጽሐፎ ሊያስተምሩ ሊያሳውቁ የሞከሩት? ያ በጎልደን ኪስ እንግዲህ ስምንት ቁልፎች ነው የያዘው። እነዚህ ስምንት ቁልፎች ደግሞ ካስተመር ከሚለው ቃል አክሮኖሙ ነው የስምንቱ ቻፕተር ዋና መያዣ የሆነ ኮሚኒኬሽን፣ አንደርስታንዲንግ፣ ሰርቪቱድ እያለ እነሱን ነው እየዘረዘር ነው። ለራሴም በሚገርም ሁኔታ የካስተመር ሰርቪስን በተመለከተ ወይም ደንበኛ አገልግሎትን በተመለከተ ዌል ራውንድድ የሆነ ግራውንድ ወይም ቤዝ የሚሰጡ ሆነው አገኘዋቸው ያንን ነው ከበር የሚያደርገው። በዛ ውስጥ እንግዲህ ደንበኛ አገልግሎትን የላቀ ለማድረግ ወይም ደግሞ ትኩረቱን በኤክስፒሪየንስ ላይ ካስተመር ኤክስፒሪየንስ። አሁን በድሮ በተለመደ ቋንቋ ካስተመር ሰርቪስ ነበረ። ያን ተቀይሮ ካስተመር ኤክስፒሪየንስ ወደሚባል ነገር መጥቷል። ሰርቪስ እንዳለ ሆነው። ምክንያቱም አስተሳሰቡ ምንድን ነው? በማያ አንጀሎ ኮት ነው እንዲያውም፣ ብዙ ሰዎች ይጠቀሙበታል። ሰዎች ያደረክላቸውን ሊረሱ ይችላል ነገር ግን ስታደርግላቸው የተሰማቸውን ስሜት አይረሱም የሚል ኮንሰፕት አለ። ስለዚህ እንደዚሁም ደንበኞችን በምናገለግልበት ጊዜ፣ በምናስተናግልበት ጊዜ፣ ሰርቪስ በምንሰጥበት ጊዜ ትኩረት መሆን ያለበት ስሜት በሚፈጥር እና በጣም ፌመስ ኮት ነበረ ካስተመር ኪንግ ይባላል። ደንበኛ ንጉስ። ስለዚህ ደንበኛ የንጉስነትን ስሜት የመስጠትን ሁኔታ የማድረግ ነው እና በአጠቃላይ ግን ደንበኛ አገልግሎት ላይ ትኩረት ያደረገ ነው። እኔ በራሴ ላለፉት ወደ አስራ ምናምን አመታት ሶፍት ስኪል ትሬነር እዚህ ሀገርም ዱባይም በተለይ ሰርቻለሁኝ። ስለዚህ ከዛ ካገኘሁት ልምድ የተነሳ ነው ይህንን መጽሐፍ የጻፍኩት። እንግዲህ መጽሐፉ ላይ እንደተመለከትኩት ትኩሱ ስሜት ለመጽሐፍ ያነሳሳሁት የገዛ ገጠመኝ እንደሆነ ይተርካሉ በመጽሐፉ መግቢያ። በጣም ጥሩ የሚሰኝ መስተንግዶ ይገጥሞታል፣ በጣም ጥሩ ያልሆነ መስተንግዶ ይገጥሞታል። ሁለቱ ወደ አንድ አቅጣጫ እንደመሮት ይዘረዝራሉ። በመጽሐፎ እንደው በመጠኑ ለታዳሚዎቻችን ማሳያነት ብናነሳ በአንድ በኩል ጥሩ ያልሆነ አጋጣሚ የተጓደለ የሚሰኝ መስተንግዶ እንዴት እንዲሆናል እንዳስባለዎት፣ ምንም እንኳን ሁልጊዜም ከዚህ ጋር ያሉ ቢሆን የተለየ ስሜት እንዳሳደረብዎት፣ ደግሞ ከሚጠብቁት ውጪ ከሚገባውም በላይ ጥሩ መስተንግዶ ያሳየሁትን ድርጅት ደግሞ እንዳነቃቃዎት ይዘረዝራሉ። ምንድነው አንድን አገልግሎት የተጓደለ የሚያሰኘው? ሌላውን ደግሞ ጥሩ ነው የሚያሰኘው ምንድን ነው? በደፈናው ከተመለከትን እያንዳንዱ ደንበኛ ኒድ አለው። ስለዚህ አንድ ፍላጎታል፣ ያንን ፍላጎቱን ደንበኛ ዕቃም ሲገዛ፣ ሰርቪስም ሲያደርግ ያንን ፍላጎቱን ያሟላልኛል ወደሚለው ሰርቪስ ይሄዳል። ያሟላልኛል የሚለው ኒድ ያደርጋል። ስለዚህ አንድ ደንበኛ ሄዶ ያንን ኒዱን የማይሞላለት ከሆነ ለምሳሌ እንኳን አሁን ሰርቪስም አግኝቶ ቢሆን ሰርቪሱ ከዛ ከጎደል ከጠበቀው ከወረደበት ያ ደንበኛው ተገልጋዩ መካከል ቅሬታ ያመጣል። ስለዚህ አሁን እንዳልናቸው እነዚህ በተለይ አንደኛው ቅሬታ ነው ያመጣ። በአጭሩ ለመግለጽ አንደኛው እንደተናገርኩት ያው ተታውቀዋለ፣ ዋሽንግተን ዳለስ ኤርፖርት አካባቢ ነበርኩ። ሳንዱች ለመግዛት ነው ሄድኩት፣ እና ርቦኛል። ለመግዛት ቆሜ ሳንዱቼ መሰራት ተጀምሯል። ከዛ ካሾን ሊ የሚል በገንዘብ ብቻ በካርድ አይሆንም የሚል ነገር ነው። ከዛ ባከንፎት መነጋገር ጀመርኩ የሚሰራልኝን ሰው እንጃ ምናም እሱ ነው ምናም አለ ጀመሩ። በአጠቃላይ የሰበብ ሰበብ አይነት ነገሮችን ማድረግ ጀመሩ። በዛ ጊዜ ነው ችግሩ የመጣው። ምክንያቱም እኔ የፈለግኩትን ማግኘት አልቻልኩም። ሌላ ምርጫ ሰጠሁኝ። ኢንፎርሜሽን ወስደው በኋላ መልሰው ነው ማኑዋሊ ራንድ ያደረጉት ጠይኳቸው። ያንም አልተቀበሉም። ስለዚህ እንግዲህ ማሰብ ትችላለህ። የተራበ ሰው ነው ኦልሬዲ ቆሜ ያለሁ ያንን ነገር የአዲስ አፖይንትመንት የሰበብ ሰበብ ነገር እሱ ቅሬት አሰኘኝ ማለት ነው። አንደኛው እሱ ነው። ከዛ እንዳልኩት ሁለተኛው ኢንስደንስ ደግሞ አን በሚገርም ሁኔታ የገዛነው ቲ ቲቪ በአጭር ጊዜ ተበላሸ። ያ የተበላሸው ቲቪ ዋስትና አልገዛንለትም ነበረ። ዋስትናው ሊጠብቀው ይችል ነበር። የሚበላሽም ማኑፋክቸሩን ባናገርን ጊዜ ተጠቅ ነው። በጣም ሲምፕል የሆኑ ጥያቄዎች ናቸው። ይህንን ፒክቸር አንሱ እንዲህ እንዲህ አድርጋችሁ ላኩልን እና ይህን ያህል ጊዜ ፈጫል። በረዘም ያለ ጊዜ ነው መጀመሪያ የነገሩን። ግን ባልጠበቅነው መንገድ በአስራ አምስት ቀን ውስጥ ሙሉ ቼኩን አገኘን። ዋጋ ትምህር ሙሉ ነው። እና ስለዚህ እነዚህ ሁለቱ ኤክስትሪሞች ናቸው፣ የተራራቁ ናቸው። ግን ሁለቱም በጣም በውስጥ ያለውን ነገር ሞልቶ እንዲቀሰቅሰው አደረገው። የአገልግሎት ጥራትን ስንመለከት በአብዛኛው ጥሩፈት ነው የሚመጣልን። የግብይት ላይ ያለ ነገር ነው እቃ ሲሸጥ ሲለወጥ እንዳነሷቸው ነገር ግን በሱ ብቻ አይወሰንም። በየትኛውም የሚያመስግ ከሚሰጡ አገልግሎቶች ላይ የመስተንግዶ ጥራት እርስዎ እንደተጠቀሙ ቋንቋ ደግሞ ደንበኛው በዛ ሂደት ውስጥ የሚያድርበት ስሜት ቦታ ይሰጠዋል። እንደው ለኢትዮጵያ አድማጭና ተመልካቾቻችን ትርጉም እንዲኖረው ቀረብ ለማድረግ የመስተንግዶ አገልግሎት ከጠባይ ጋራ ከግለሰቦች ስሜት ጋራ ጥሩ አስተናገደኝ፣ ጥሩ አስተናገደችኝ አድርገን እንወስነዋለን። በኢትዮጵያ ይሄ ሙያዊ የሆነው ያን ሀል መዝለኩን እርግጠኛ አይደለሁም። በሌላ በኩል ደግሞ እንደ ባህሪ እንደ ባህል ጥሩ መስተንግዶ ለ ይባላል። ነገር ግን ይሄ ከዚያም በላይ ነው። በግብይት በንግድ ልውውጥም ሆነ አገልግሎት በሚሰጥባቸው ቦታዎች ደግሞ ጥያቄ ሲነሳ እናያለን። ተስማሚ የሚባል ወይም ተገቢ የሚባለውን አገልግሎት ለመስጠት አንዳንዴ እንደፈለጉ የሚያስተናግዱበት ሲተችም እንሰማለን። እርሱ እይታ ባህሉንና ሙያውን አዛምደው እንዲነግሩኝ ነው። ተመላልሰውም የኢትዮጵያን ሁኔታ እያዩ ነው። ምንድን ነው የሚታዘቡት? የቱ ጋር ጎድሎ ይታየታል? ምንስ ሊደረግ ይችላል? አንክ አንዱ ትልቁ ነገር የማየው ለደንበኛ ያለ ቫሊዩ አለመኖር ነው። ግምታ እና ዋጋ አለመስጠት። በሚገርም ሁኔታ ደግሞ ቅድም እንዳልከውም ደንበኛ ደግሞ በጣም ያከብራል። ደንበኛዬ ነው ይባላል። እኛ እዚህ አገር በተን ክሬዲትን ከማወቃችን በፊት በሀገራችን ክሬዲት ነበረ። በዱቤ ይሰጣል። ስች ሌላ ጊዜ ትከፍለኛለህ የሚለው አሉ። ያ ደንበኛ ጋር ይሄድ ብለው መርካቶ ብትል፣ ቅርብ ያለው ገበያ ብትል፣ ሱቅ ብትል፣ ወደዛ ይሄዳል። ምክንያቱም ያ የሚያስተነግዳቸው መስተንግዶ ከተነሳ ነው። አንደኛ፣ ሁለተኛ ጥሩ ነገር ነው። የታመነ ፕሮዳክት ነው የሚሰጠኝ። ለምሳሌ አሁን በሀገራችን ውስጥ የቅቤ መተኛነት ያጠራጥራል። አንዳንዴ እንዲያን ነገሮች ሲኖሩ ንጹህ ቂቤ የሚሰጣለ ወይም ንጹህ ማር የሚሰጣለ ይባላል። ያ ደንበኛ ይሆናል። ስለዚህ እነዚህ አስተናጋጆችም ወይም ደግሞ ፕሮዳክት የሚያመጡ በኳሊቲ ሰርቪሳቸው በጥሩ አቅርቦታቸው ይታዋወቃሉ። በዚህ የደንበኛነትን ህብረት ተያይዟል ማለት ነው። ስለዚህ በሀገራችን ውስጥ አንዳንድ ሰዎች ቢላሉ በቃ በፍጹም ደንበኛ አገልግሎት ወይም ካስተመር ሰርቪስ የለም ብለው ዜሮ እንደሚያደርጉት አይደለሁም። አይደለሁም በፍጹም እንደዛ አይደለሁ አለ ነገር ግን ዋጋ ቫሊዩ መስጠት ላይ ነው። ለካ ደንበኛ መያዝ ይጠቅማል የሚለውን መረዳት ደረጃ ላይ ነው አንዱ የሚመስለኝ። ሁለተኛው ከጀርባ ስንመለከተው ፖሊሲ ነው። በደንበኛ አገልግሎት የተመሰረተ ፖሊሲ የለም ማለት ውስጡን አዘን ኦርጋናይዜሽን ካስተመር ሰርቪስ ሴንትሪክ የሆነ ወይም ካስተመር ሰርቪስ ትኩረት ላይ ያደረገ ፖሊሲ ቀርጾ የሚሄድ ኦርጋናይዜሽን የለም። ና ይሄ በግሉም ዘርፍ እናየዋለን በጣም የሚያሳዝን ደግሞ በመንግስትም ዘርፍ እናየዋለን። ስለዚህ እነዚህ ጉድለቶች ና እና ይህንን ጉድለት እንግዲህ አውቀን፣ ትልቁ ነገር ሰው በሽታውን የሚያውቅ ሰው መድኃኒት የሚገኝለት ይባላል። ስለዚህ በሽታችንን አውቀን ማድረግ ነው። ከዛ በተረፈ ግን በጣም የሚያስገርም እንዳልኩ የደንበኛ አገልግሎት አለን በፈረንጆች ደንበኛ ያገለግል ጋ ስማይል ይላሉ ስማይል እና እኛም ሀገር ከፍትፍቱ ፊቱ ተብሎ ነው ያደገው። ስለዚህ አሉ ነገሮቹ። ለምሳሌ ባሪ ላንጉጅ የሚል ኮንሰፕት አለ። አማርኛው ይቀርሳል። ባሪ ላንጉጅ ገ ገጸ እሱ የምታሳየ አሁን እሱ ስትመለከት ለምሳሌ ጎንበስበል እንጨት ጣሃል ወይ ትባላለህ እንዲህ እንዲህ ዓይነት ነገሮች የነበሩ አሁን። በልጅነቴ እንግዳ ሲመጣ ብድግ ብዬ እጅ ማስታጠቢያ ይዤ ጎንበስ ብዬ አስታጥቤ ነው ያደግኩት። ይሄ ከቤትም አለ፣ እንደ አጠቃላይ ደግሞ ሀገራችንም ውስጥ አለ። ይህንን ግን ትንሽ ጠረቅ ጠረግ አርጎ ፕሮፌሽናል ስታንዳርድ እንዲህ አድርጎ ማቅረብ ነው። በቃ ይሄ ነው ትልቁ ምኞቴም፣ ሀሳቤም ይሄን ነው። ለዚህ ለማበርከትም ነው ማስበው። ሰው ታጥቀው ተነስተዋል። እስኪ በመጠኑ ገፋ እናድርግ። በአንድ በኩል ያ የደንበኛ እና የአገልግሎት ሰጪ ግንኙነት በዚያስ ጊዜ ብቻ የተወሰነ አይደለም። ምንም እንኳን ሰዎች የሚያዩት በዛን ሰዓት የሚገለግለው ለዛ ሰዓት ብቻም ቢመስል፣ ዘለቄታ ያለው ግንኙነት መመስረቱ ላይ ነው። በዚህ ሀገር እንደ ትልቅ ዓላማ የሚወሰደው ተመላልሶ ያን አገልግሎት የሚፈልግ ደንበኛ ለዛ ንግድ ድርጅት ከሆነ ወይ አገልግሎት ሰጪ የትኛውም ተቋም ከሆነ ዘለቄታ ያለው ግንኙነት መመስረቱ ትልቁ ነው እና እዚያ ላይ ክፍተት ያያሉ ያሉ። ሁለተኛ ደግሞ የመንግስትን አንስተዋል። በምላሹ ምን ያገኛሉን? አንዳንዴ ዋጋ ይሰጥታል። ገንዘብ በቀጥታ ጥቅም ሳይሆን ለምሳሌ የንግድ ድርጅቶች ደንበኛው ከሌለ እኔ የለሁም የሚለው ጋር መድረሳቸው ነው የሚፈለገው። ሰራተኞች ያን እንዲረዱ የሚያገኙት ህይወታቸውን የሚቀጥለው ደንበኛ እስካለ ጊዜ መሆኑን እንዲረዱ ይፈለጋል። ከዛ አንጻር እንግዲህ የተያዩቸዋል እንዳልከው በአጠቃላይ ትኩረት የደንበኛ አገልግሎት ትኩረት ሁሉ ነገርህን ነው የሚይዘው። ምክንያቱም ደንበኛ ካለህ ጥሩ ደንበኞች ከያዝክ ገንዘባት ለማለት ነው ማኒ። በዛ ደረጃ ነው አሁን እንዳልከው። የአስተሳሰብም ላይ ደግሞ ደንበኛው መኖር ነው ለእኔ መኖር የሚለው በግል ወይም ደግሞ በንግዱ ዘርፍ ስንመለከት፣ በሰርቪሱም ደግሞ የዚህን ያህል መመለከት አለብን። ምክንያቱም ያ ድርጅት ታክስ በሚከፍሉ ሰዎች መንግስት ራን የሚያደርገው ሰርቪስ ስለሆነ ያ ሰርቪስ እኛ ከሌለን ደንበኞች ከሌሉ አይሆንም። ስለዚህ በዛም ባሉ መመልከት አለብን። በሌላ አንጻር ይሄ ዝም ብሎ የመንገድ በቃ አገኘኸው ሸጥኩልህ ከዛ የፈለግ ከሆነ ቢበላሽ ባይበላሽ የሚል አስተሳሰብ ሳይሆን መሆን ያለበት የማደርግልህ ነገ ደግሞ ተመልሰ ከኔ ትገዛለህ የሚልን እሳቤ መያዝ እና ያንን እሳቤ የያዘ የደንበኛ አገልግሎት አንደኛ በየወቅቱ ዳግመኛ የሚመጡ ሪፒትድ ካስተመሮችን ማግኘት ይችላል። ያ ገበያውን የላቅ ያደርግለታል። ስለዚህ ጡብጡ በሚመጡ አንዳንድ የሚመጣ ሰው አይደለም የሚሆነው ጊኖውስ እንደዛ በሚሆን ስለዚህ በዛ በዛ ይጠቅማል ብዬ አስባለሁ። የተረሳው ባህል ወይም ወግን ብለው ቀደም ብለው የኢትዮጵያን ሁኔታ ሲናገሩ በኢትዮጵያ ባህል ውስጥ እንግዳ ተቀባይነት የሚባለው በቤተሰብ ውስጥ ያለ የትህትና መስተንግዶ ትልቅ ዋጋ የሚሰጣቸው ነገሮች ከኑሮ ጋር ተሳስረው እንዲህ ትልቅ ቦታ ያገኙት የተዘነጋ ጥበብ ማለት ይቻላል። እና ያን የተዘነጋ ልማድ ወይም ወግ አሰራር በሙያዊ ክህሎት ትልቅ ቦታ እንዲያገኝ ምንድን ነው በተጨባጭ ሊደረግ የሚችለው? ለባህል የሚሻሻል ነገር እንዲያድግ የሚፈለገውን ያህል ድርጅቶችም ማህበረሰብን ተጠቃሚ የሚሆንበትን ስልጠና ደረጃ የሚገፋው በቀጥታ ከእለት ተእለት ስራ ወጋ ያገናኘውን ማንም ሰው ከተማረ እውቀት መገብየት ይችላል። ያወቅን ደግሞ መስራት ይችላል። ስለዚህ እኔ የኢትዮጵያን ሕዝብ ስመለከተው በጣም ጎበዝ ሕዝብ ነው ያለን ብዬ ነው የማስበው። አንደኛ ትውልዱ በጣም ብዙ ታዳጊ ወጣት አለ በትምህርቱም፣ ይሄ ከትምህርት ስታንዳርድ ምናምን ከዛም ውጪ እንዴት ነው ኖሌጅብል የሆነ ትውልድ አለ። ሚዲያው በሚያገኘው ዌል አዌር የሆነ ትውልድ አሳድገናል ብዬ አስባለሁ። ፖዘቲቭ ኔጌቲቭ ቢኖረው ማለት ነው። ስለዚህ እንደዚህ አይነቱ ህብረተሰብ አንደኛ እንዳልኩት የፕሮፌሽናል ስታንዳርዱን ማስተማር ወይም ትሬኒንግ መስጠት ነው። እሱ አንደኛው ነገር ነው። በሁለተኛ ግን ያለንን ነገር ቫልዩ እንድንሰጠው ማድረግ ነው። ስለዚህ አሁን እኔ ትልቁ ነገር ምንድን ነው፣ አንዳንድ ሰዎች ሳነጋግር ካስተመር ሰርቪስ አለን ምናምን ትሬኒንግ፣ አንዳንድ ድርጅቶች ሳናገረው ከኬንያ መጥተው ትሬኒንግ ሰጥተውናል ወይ ከካናዳ ምናምን የሚሉ ነገሮች ይሰማሉ እና የኔ ትኩረት ምንድን ነው? ካናዳም ሆነ ከኬንያ የሚመጡ ሰዎች ባህላችንን አያውቁ። ስለዚህ ይህንን አንድ እውቀት ለሶስት ቀን ለአራት ቀን ሰጠው ከሚሄዱ ባህላችንን የሚያውቁ እንደገና ደግሞ ፕሮፌሽናሊዝም እየተረዱ በዚህ ደረጃ ላይ የሚረዱ ሰዎች ትሬኒንግ እንዲሰጡ ያንን ማሳደግ እንችላለን። ስለዚህ አንደኛው ትልቁ ነገር እንዳልኩት መቀስቀስ ነው አለ። ሰው አንዳንድ ጊዜ የሌለን ይመስለናል። ወይም ለምን እንደሆነ ባላወቅሁት ምክንያት ሰው ረስቶታል እና እኔ ትልቅ ሰው ሲመጣ ተነስቼ ሰፈሬ ቃ ይዤ ረድቼ እንደዛ ተመርቄ ነው ያደግኩት፣ እንደው በትልቅነት ብመጣም ማለት ነው። ስለዚህ ይሄ ይሄ ነገር አሁንም ብናደርገው መልካም ስራ ነው። ስለዚህ በዛ መንፈስ ብናየው ደስ ይለኛል። መልካም፣ አቶ ቴዎድሮስ። በዚህ ለደንበኛ በሚሰጥ አገልግሎት እጅግ በገነነ ለየት ያለ ምሳሌነቱ የሚነሳ የአንድ ድርጅት ምላሽ ታሪኩን በማስቀደም እንመልከት። በሄዱበት ያልተለመደ ርቀት ነው ታሪኩ በመጽሐፍት እስከ መጽሐፍ የደረሰው፣ ኖርድስትሮም የተባለው የፋሽን አልባሳትና ቁሳቁሶች መሸጫ መደብር ነው ባለ ታሪኩ። አንድ ደንበኛ ወደ መደብሩ ይመጡና ይህን ቃል አልፈልግም መልሱልኝ ይላሉ። እሺ ይላሉ። እቃውን ለመመለስም የገዙበትን ደረሰኝ ይጠይቋቸዋል። ደንበኛው እንዳለያዙ ይናገራሉ። ይህኔም ግድ የለም፣ እሺ እቃውን ያምጡ ይሏቸዋል። እቃውን ሲያሳዩአቸው እነሱ የሚሸጡት አይነት እቃ እንኳን አልነበረም። እንግዲህ ከዚያ የተከተለ ውሳኔ ነው ይህን ድንቅ ታሪክ የፈጠረው። ቀድሞውኑ ያልሸጡላቸውን እቃ ተቀብለው ዋጋውን ለመመለስ ይወስናሉ። ይህ እንግዲህ ያለ ጥርጥር በጣም የተጋነነ ምላሽ ነው። በአንጻሩ በተቃራኒው በግዴለሽነት የሚሰጡ አገልግሎቶችም እዚህ አሜሪካ ውስጥ ቢሆን በመጽሐፉ የተረኩትን የመሰሉም ይገጥማሉና በዋናነት መጽሐፉ ባተኮረበት ደንበኛ በዚያ ልውውጥ ወቅት እንዲያድርበት ስለሚፈለገው ስሜት ማሳያ የመጨረሻ ነጥብ ብናደርገው እንዳልከው ነው ማይ ወይ በጣም የሚገርም ነው። አሁን ያልከው ስቶሪ ቀደም ብሎ ያ ስቶሪ መኪና ጎማ የሚሸጥ ነው ስቶም ከዛ አኳ ያደረገው ስለነበረ ያንን ነው የመኪና ጎማ አምጥቶ ነው። አድማጮቻችን ለማታውቁት የምታየውን ይሄ እንግዲህ የልብስ መሸጫ ቤት ነው፣ መኪና ጎማ የማይሸጠው ተቀብሎ በዚህ ላይ እንደ አንድ ነገር ላልግ ና በጣም የሚያስቀኝ ነገር አለ። በኢትዮጵያ ውስጥ እንግዲህ አሁን ተሻሽሎ ካልሆነ አላውቅም እንጂ ኬክ ቤት ቆመህ ያኛውን ኬክ ብላክ ፎረስት፣ ይሄኛው ይሄኛውን ብለህ ሁለቱን ኬክ ስሀል ያደርገው ልክ ከወጡት በኋላ ሀሳብ ብትቀየር ሶልድ። እንግዲህ ሌላ ቦታ ሳንሄድ ትልቁ ኤክስትሪም እዚህ ያልሸጡትን እቃ መቀበል ያህል ድረስ ሄደዋል። እዛ መሸጥም ደረጃ ሳይደርስ ጀስት ከፍሪጅ ወጥቶ እንትኑ ላይ ስለወጣ አይመለስ። ስለዚህ በዛ ደረጃ ነው የምናየው እና ከዛ ላይ ሌላ አንድ ሁለት ነገር እንድናገር ፈቅድልኝ። በአጠቃላይ ግን እንግዲህ የዚህ ሁሉ ሂደትና ስራ ያው በሀገራችን ውስጥ ይህንን የደንበኛ አገልግሎት ወደ ላቀ ደረጃ ማድረስ እና ለዚህ ደግሞ በደስታ ለማገልገል ፈቃደኛ ሆኜ ለመስራት ተዘጋጅቻለሁ። በዚህ አጋጣሚ ይሄው መጽሐፍ፣ በጎልደን ኪስ የሚለው አፕ አለው ተዛማጅ መተግበሪያ ያለው ይሄ አፕ ደግሞ ቢዝነሶች ሬት እንዲደረጉ ወይም እንዲገመገሙ የሚያደርግ ስለዚህ አሁን የወደፊቱ በኢትዮጵያ ውስጥ የሚደረገው ህዝቡን ንቃት ካስካስገባ ነው ድረስ ቢዝነሶችም ንቃት እስከገቡ ድረስ የማይጣፍጥ ወጥ እየሸጡ ቢዝነስ አይኖርም ማለት ነው። ምክንያቱም ደንበኛው በዛ ሄዶ ወጡ አይጣፍጥም፣ የሚሰሩት ብዘይት እንደዚህ ነው ብሎ ሊጽፍባቸው ነው። ስለዚህ የተጻፈውን አንብቦ ደግሞ ሰው አይ ከሌቤት ጥሩ ነው የሚመሉት ብሎ ሊሄድ ይችላል ማለት ነው። ስለዚህ ያንን ለማድረግ ነው ኢትዮጵያ ውስጥ እየሞከርን ያለ ነው፣ ህዝቡ አዌር እንዲሆን፣ ቢዝነሶችም ንቃት ይዘው ቢዝነሳቸውን እንዲሰሩ፣ ካስተመር እንዲያስተናግዱ። በዚህ አጋጣሚ ደግሞ ደንበኛ አገልግሎትን ትሬኒንግ ለመስጠት ነው ትልቅ አላማ ይመስለኛል። መጨረሻ ባሉት ላይ በኃላፊነት የሚደረግ መሆኑን እዚህ ሀገር አንድ አገልግሎት ስንፈልግ ወይ ቃል እንገዛ ስንፈልግ ከመግዛታችን በፊት ከኔ በፊት ደበኞቻቸው ምን አይነት አስተያየት ሰጡን በብዛት ይታይና ያን አወዳድሮ የመግዛት የመጠቀም ነገር አለ። አመዛኙ ማለት ይቻላል የሚጽፈውም ሰው ዝም ብሎ በዘፈቀደ አይደለም፣ በኃላፊነት ነው። ጥሩ ሲሆን ጥሩ ነው ይላል፣ ጥሩ ሳይሆን ጥሩ አይደለም ይላል። እንግዲህ ተስፋም አድርገው አዲስ ጅምር ስለሚሆን ኢትዮጵያ ውስጥ የሚሰጡት አስተያየት ትክክለኛ እንዲሆን እውነተኛ እንዲሆን ሁሉንም እንደሚጠቅም ማስታወሱ ጠቃሚ ይሆናል አቶ ቴዎድሮስ ቀለም ወርቅ እንኪስ የተባለውን መጽሐፎ መነሻ በማድረግ ስለ ደንበኞች መስተንግዶ እና ከዚያም ባሻገር ስለ ግንኙነት ተግባቦት ስለስልክን አስተያየት ጊዜ ይስጥልኝ አመሰግናለን ዩ አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። በወርሃ መጋቢት በኢትዮጵያ ታሪክ ምን ምን ተከናወነ? ንጉሴ አክሊሉ ወሩ በኦርቶዶክስ ክርስትናም ያለውን ታሪካዊ ስፍራም ያስቃኘንና ወደ ኢየሩሳሌም ይዞን ይሄዳል። አሉላና ቆንጂት በዚህ ቅጽበት የኔ መስኮት ሲከፈት ወርሃ መጋቢት የባለ ፈርጀ ብዙ ታሪክ ባለቤት መሆኑን ለእናንተም ለአድማጮቻችንም ላጫውት ብቅ አልኩ! ታዲያ ዓመተ ምሕረቶችን ልብ ይሏል። መጋቢት 24 ቀን 1922 ዓ.ም የኢትዮጵያ መሪ የነበሩት ንግሥተ ነገሥታት ዘውዲቱ ምኒልክ አርፈው የቀብራቸው ሥነ ሥርዓት ሳይፈጸም ገና ስልጣን ወደ አልጋዋራሽ ተፈሪ መኮንን በሰላም መሸጋገሩ ተረጋገጠ። መጋቢት 24 ቀን 2003 ዓ ም ኢትዮጵያውያን የአባይን ግድብ እንዲገነቡ የመሰረት ድንጋይ በጠቅላይ ሚኒስትር መለስ ዜናዊ ተቀመጠ። መጋቢት 24 ቀን 2010 ዓ ም ደግሞ ስልጣን ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ወደ ዶክተር አብይ አህመድ መሸጋገሩ በይፋ ተገለጠ። ወረሃ መጋቢት የባለ ብዙ ፈርጅ ታሪክ ባለቤት ይሏል። ይህ ነው ጨዋታን ጨዋታ ያነሰዋል እና በክርስትና ሃይማኖት አስተምህሮ መጋቢት 29 ቀን ኢየሱስ ክርስቶስ ተጸነሰ፣ መጋቢት 27 ቀን ተሰቀለ፣ እንደገና መጋቢት 29 ቀን ከሙታን ተለይቶ ተነሳ። ይህ ሁሉ የተከናወነው ደግሞ በቅድስት ሀገር ኢየሩሳሌም ነው። እናም ባለፈው ሳምንት ጀምረ ነው ወደ የነበረውን ፕሮግራም ልመለስ ፈልጌ ነው። ይህን ሁሉ ያነሳሁት የሰማንያ ስምንት ዓመቱ አረጋዊ የሁለት ልጆች አባትና የሁለት የልጅ ልጆች አያት የሆነው አቶ አለማየሁ ገበያው ነው። ለመሆኑ ኢትዮጵያውያን በኢየሩሳሌም ምን ሀብትና ንብረት አላቸው ብዬ ጠይቄ ነበር። እንዴታ ብዙ ንብረት፣ ብዙ ብዙ። አንድ ቁጥር የተየጣይቱ ብቱል ሁለት ትልልቅ ህንፃዎች፣ አንዱ አርባ አራት ክፍል ያለው፣ አንዱ እንኳን ወደ ሀያ አምስት ምናምን ነው። ይሄ እየተከራየ በገቢው ገዳሙ ነው የሚጠቀምበት። ሁለተኛው ንግ ዘውዲቱ ህንፃ ግማሹ የተከራይ ነው፣ ግማሹ የመንግስት ነው። የእሱን መንግስት ማለት ውጭ ጉዳይ ሚኒስቴር ያስተዳድረዋል ነው የሚያስተዳድረው። ሌላው ትልልቅ ሰዎች አፈንጉስ ነሲቡ፣ ወይዘሮ ደስታ ባለቤታቸው ተቻይ ባልቻ፣ ራስ ወልዴ፣ ወይዘሮ አማረች ዋለሉ የሊጋባ ታሰው ታላቅ እህት ይባሉ ነበር። እዛ በንግሥት ዘውዲቱ ጊዜ በምናኔ ሄደው እዛው የሞቱት እነሱ እነሱ የሰጡት ንብረት በገዳሙ ይዞታ ነው ያለው። በኢትዮጵያ ስምስ የተሰየመ ምን ነገር አለን? ነው ኢትዮጵያን የሚያስጠራ መንገዷ ብቻ። ምን አይነት መንገድ ነው? ኢትዮጵያ ስትሪት። ኢትዮጵያ ስትሪት ከዋናው ጎዳና በቤተ ክርስቲያኑ ድረስ ኢትዮጵያ ስትሪት ትባላለች። እና ትልቁ የኢትዮጵያ ቅርስ ኪዳነ ምህረት ነች። ከዛ ሁን አመሰግናለሁ አቶ አለማየሁ ገበያው። የዛሬው አስራ አምስት ቀን ደግሞ ትንሣኤ በቪኦኤ እንኳን እንኳን ለብርሃነ ትንሳኤው ለመባባል ያብቃና እስከ ሚያዝያ ስምንት ቸርን ሰንበት ንጉሴን ለዝግጅቱ እናመሰግናለን። እንቅልፍና ንቃትን በቂ እንቅልፍ የማግኘትን ምስጢርና በጤና ለመዝለቅ ያለውን ድንቅ ፋይዳና በአንጻሩም ስር የሰደደ በቂ እንቅልፍ ያለማግኘት የሚያስከትለውን ጣጣ የሚመለከተውንና ባለፈው ፕሮግራማችን ጀመር ያደረግነውን ቅንብር ለማቅረብ ከእውቅ የእንቅልፍ ሐኪም ጋር ላደረግነው ሰፋ ያለ ቃለ ምልልስ በቂ ሰዓት አላገኘንለትም እና በመጪው ፕሮግራማችን እንመለስበታለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውን በዚሁ መቋጨታችን ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሎልን የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25፣ እና በ31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ በሶስት ሰዓት በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበድና ቆንጅታየንን በዚሁ ተሰናበትን። ሰላም፣ ደህና ደሩ።